የትግራይ ብልጽግና ፓርቲን ጨምሮ በአገርና በክልል ደረጃ የሚንቀሳቀሱ የፖለቲካ ፓርቲዎች አባላት የተካተቱበት ጊዜያዊ አስተዳደር ካቢኔ ተቋቁሞ ስራ መጀመሩን የትግራይ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ነቢዩ ስሁል ሚካኤል ለአሜሪካ ድምፅ ገለጹ። ጽዮን ግርማ ተከታዩን ዘገባ አጠናቅራለች። ከትግራይ ክልል የብልጽግና ጽህፈት ቤት ኃላፊ ጋር ከተደረገው ቃለ ምልልስ ይሆናል የምትጀምረው። አቶ ነብዩ ስሁል ሚካኤል የትግራይ ክልል የብልጽግና ጽህፈት ቤት ኃላፊ ኖት፣ ለጥያቄዎቻችን ምላሽ ለመስጠት ፈቃደኛ ስለሆኑ በአሜሪካ ድምጽ አድማጮች ስም አመሰግናለሁ። እሺ እኔም አመሰግናለሁ። አቶ ነብዩ እንግዲህ የትግራይ ክልል ጊዜያዊ አስተዳደር ካቢኔ እንደተቋቋመ ና መቀሌ ከተማን ጨምሮ ወደ ሌሎች የትግራይ ክልል ከተሞች ተንቀሳቅሶ ስራ መጀመሩ ተገልጿል። ትላንትም ከትላንትና በስቲያም በሀገር ውስጥ መገናኛ ብዙሀን ሲገለጽ ተደምጧል። ና እንዲሁ በቅድሚያ ስለ አዲሱ አስተዳደር ና ጊዜያዊ አደረጃጀት ቢያብራሩልን። በቁጥር ምን ያህል ናችሁ? እንዴትና ከየትኛው ክፍል ጋር ነው ተቀናጅታችሁ ስራ የጀመራችሁት? ጊዜያዊ አስተዳደር እንዲቋቋም የፈቀደው የፌዴሬሽን ምክር ቤት ነው። የፌዴሬሽን ምክር ቤት ፍቃድ ከሰጠ በኋላም የሚኒስትሮች ምክር ቤትም ደንብ አውጥቶ በስራ እንዲገብ አመቻችተዋል። ከዛ በኋላም ጊዜያዊ አስተዳደሩም ራሱ ቻርተር አቋቁሞ እና የተለያዩ አካላት አሳትፎና አቅፎ ወደ እንቅስቃሴ መግባቱ ሁላችንም የምናውቀው ነው። አሁን በዚህ ሰዓትም በትግራይ ውስጥ በተለያዩ የትግራይ አካባቢዎች እንቅስቃሴ እያደረገ ህዝቡን ማረጋጋት ስራ እየሰራ እየሰራ ማወያየት ስራም እየተሰራ ህዝቡም ይበጀኛል የሚለው የራሱ የሆነ አመራር እንዲመርጥ እየተደረገ በዚህ መልኩ የፈረሰውን የአስተዳደር መዋቅር ድጋሚ በጊዜያዊ አስተዳደሩ በመተካት ህዝብ እንዳይጉላላ ከመንግስት የሚጠብቀው አገልግሎት እንዳያጣ እያደረገ ነው ያለው። በዚህ ስራም ያውኛም እንደ ብልጽግና ፓርቲ ተሳታፊ ነን ባለው አገራዊ ርብርብም ቀጥተኛ ተሳታፊ እያደረግ እንደቆየ ነው ሁሉ አሁንም ይህንን የጊዜያዊ አስተዳደር ስራውን

አረጋግቶ አረጋግጦ ክልሉን ወደ ቀደመው ሰላሙና ልማቱ እንዲመለስ ለማድረግ እኛም የቦክላችን አስተዋጽኦ እያደረግን ያለ ነው። ያው እንደሚታወቀው የክልሉ ጊዜያዊ አስተዳደር ጊዜያዊ አስተዳደር እንደመሆኑ መጠን ሁሉንም ማካተት፣ ማሳተፍ መቻል አለበት። በክልሉ የሚንቀሳቀሱም በሀገር ደረጃ የሚንቀሳቀሱ ፖለቲካ ፓርቲዎችም ተሳታፊ ሆነዋል። ግለሰቦችም፣ የተለያዩ ሲቪክ ማህበራትም ለትግራይ ሕዝብ የምናበረክተው አስተዋጽኦ አለን። ሁሉም ህጋዊ አካላት እንዲሳተፉ እየተደረገ ነው ያለው። በዚህ መልኩ ስራዎች በጣም ተጠነካክረው ቀጥለዋል። እስካሁንም በጣም ብዙ አመርቂ ውጤቶች እየተገኙ ነው ያሉት። ዛሬ የመንግስት መስሪያ ቤቶችና የንግድ ድርጅቶች አገልግሎት መስጠት ይጀምራሉ ተብሎ ነበረ። ዛሬ ሰኞ ነው እና ጀመሩ እየተጀመረ እንደሆነ መረጃው አለን። በሚፈለገው ደረጃ ተጠነካክሮ ተጀምረዋል። ያልተጀመረ የሚለው ትንሽ ቆይተን ነው የምናየው። ግን እስካሁን ባለው ፕሮግረስ ብዙ ሰራተኞች ወደ ስራ ገበታቸው እየተመለሱ እንደሆነ ትከታተልን ያለ ነው ገና ግማሽ ቀን ስለሆነ ዛሬ እስከ እስከ አስራ ሁለት ሰዓት ያለው ሁኔታ ደግሞ አይተን የምናየው ነው የሚሆነው ግን ሰራተኛው የመንግስት ሰራተኛው ኢቨን የግል የንግድ ቤቶችም እየተከፈቱ ሁሉም ወደ ስራው እየተመለሰ መሆኑ ጥሩ አመላካች ሲሆን ውጤት እየታየነ ያለው ያው እሱ በቀጣይነትም ያየነው ነው እየተጠነካከረ ሚሄድ ነው የሚሆነው ትላንትና የስልክ አገልግሎት እንደተጀመረ ነገር ግን የመብራት አገልግሎት ስላልነበረ ስልኮቻቸው ቻርጅ አለማደረጋቸ ባትሪ እንደሌለ ነበር የምናውቀው እና ዛሬ የስልክ አገልግሎቱ እና የመብራት አገልግሎት የውሃ አገልግሎት ተጀመረ። ከተጀመረ ሲየቴት ከተሞች ነው የተጀመረው። እንግዲህ እስካሁን ከትናንት ጀምሮ የመብራት አገልግሎት መቀለ ከተማ እና ሌሎች አንዳንድ ከተሞች እና አካባቢዎች ላይ የመብራት አገልግሎት መጀመሩ ሰምተናል። ከመቀለም ብዙ ስልኮች እየተደወሉ እንዲያም ትንሽ ቀደም ብሎ መቆራረጥም ነበረ። አንዳንድ ክፍተቶች ነበሩ ትናንትና ዛሬ ግን በጣም ጥሩ ጥራት ያለው የስልክ አገልግሎት አለ። እንዲሁም መስመሩም ትንሽ እየተጨናነቀ ነበረ ያው አብዛኛው ሰው እየደወለ ስለነበረ በመጣበት ጊዜ ትላንትናና ዛሬ ግን በጣም በተሻለ ደረጃ የጥራት ደረጃ እየሰራ እንደሆነ ነው። መብራቱም ትላንትና ጀምሮ እንዳልኩሽ መቀለ ከተማና አንዳንድ ከተሞች ላይም ስራ ጀምሯል። ይሄም ያው ጁንታው በመሰረተ ልማቶች ላይ የፈጸመውን የማፍረስ ስራ በጣም ትልቅ ነበረ። ነገር ግን ትልቅ ሀገራዊ ምርምርም ተደርጎ እነዚህ መሰረተ ልማቶች ወደ ስራ ወደ አገልግሎት እንዲመለሱ ተደርጓል። ይሄም ያው እየተጠነካከረ እንደሚሄድ ነው። ምናልባት በዚህ ሳምንት አብዛኞቹ የመሰረተ ልማት ችግሮች ሙሉ ለሙሉ የሚቀረፉበት እድል እየተመቻቸ ነው ያለው፣ አይነት ሁኔታ ነው ያለው የመሰረተ ልማት ችግሮችን በተመለከተ በተለይ ህወሀት የህወሀት አመራሮች መግለጫ ይሰጡ በነበረበት ወቅት ማለት ነው። እንዲሁም ደግሞ እዚህ ኒውዮርክ የሚገኙት በተባበሩት መንግስታት ድርጅት እና በሌሎችም ሀገሮች ሀገሮች በአምባሳደርነት ሲያገለግሉ የቆዩት አምባሳደር ፍሳ አስግዶ ስለ መሰረተ ልማቶቹ መውደምና መቋረጥ ለአሜሪካ ድምጽ ሲናገሩ ኃላፊነቱ የፌዴራል መንግስት ነው፣ የወደሙትም የተቋረጡትም በእነርሱ ነው በማለት ገልጸውልን ነበር። እና የህወሓት አመራሮች ወይም የትግራይ ክልል አመራሮች በወቅቱ የነበሩት እነዚህን የመሰረተ ልማቶች አላወደሟቸውም። የፌዴራል መንግስት ነው ያወደመው። ያን ያህል የማውደምም ፍላጎትም አቅምም አልነበረም የሚል ነገር ያነሱ ነበር። እና እስካሁን አከራካሪ ሆኖ ቆይቶ ነበር። እንደው በእርስዎ በኩል በዚህ ላይ ምን ይላሉ? ማን ነው ለዚህ የመሰረተ ልማት መፍረስ ምክንያት ወይም መቋረጥ? እስካሁን የነበረው በዚህ ጉዳይ ምንም የሚያጠራጥር ነገር የለም የድርጅቱ የህወሓት ባህሪም የታወቀ ነው። ብዙ ነገር ሲያፈራርስ ታሪክ ሲያፈርስ፣ የማህበረሰብ እሴት ሲያፈርስ፣ የአገር ህልውና፣ ሰላም፣ ደህንነት ቀጣይ እድገት ብዙ ብዙ ነገሮች ሲያፈራርስ የቆየ ስርዓት ነው እና አሁን ደርሶ በስተመጨረሻ ድልድይ ማፍረሱ፣ ኤርፖርት ማፍረሱ፣ የተለያዩ መሰረተ ልማቶች ማፍረሱ ብዙም የሚገርም አይደለም። አርባ ስድስት ዓመት ሙሉ የማፍረስ ስራ እየሰራ የቆየ ስርዓት ስለሆነ ነው እና ስለዚህ ምንም ማሻሚ አይደለም። በማስረጃም የተረጋገጠ ነገር ነው። አክሱም ኤርፖርት ምን አድርገውት እንደሄዱ መጀመሪያውንም ጥቃቱ ሰሜን እዝ ላይ ሲፈጽሙ ለራሱ የመጀመሪያ ስራቸው ግንኙነት እንዲቋረጥ የማድረግ ዲፌንስ ፎርሱ መሰረተ ልማቶች የማፈራረስ ስራ እንደሰራ ሁላችንም እናውቃለን። እና ይሄ ይሄ ችግር ሲፈጠር ለራሱ እንደዚ አይነት ውድመት በማድረስ እንደጀመረ ሁላችንም እናውቃለን። ከዛ በኋላም ጦርነቱን መቋቋም ሲያቅተው ድልድዮችን እያፈረሰ መቀሌ ዙሪያ ብቻ እንኳን እስከ አራት የሚሆኑ ድልድዮች እንዳፈረሰ ሙሉ መረጃ አለ እና ምንም የሚያሻማ አይደለም። እነዚህ የመሰረተ ልማት ውድመቶች የፈጸማቸው የህወሓት ይሆንታል። ሌላ እንግዲህ ሲነሳ የነበረው መቀሌ ከተማ የስልክ አገልግሎት ባልነበረበት ጊዜ በአየር ድብደባ እንደተፈጸመ ብዙ የሰብአዊ መብት ጥሰቶች እንደደረሱ ይገለጽ ነበርና እና አሁን የስልክ አገልግሎት ተጀምሯል። በእርግጥ ህዝቡን ማነጋገር ይቻላል እና ግን እንደው ውጊያው በሚካሄድባቸው ቦታዎች በአየር ድብደባ የደረሱ ጉዳቶች አሉ። እንግዲህ ህግ የማስከበር ስራ ሲሰራ የሚጠይቀው የራሲ የሆነ ዋጋ አይኖራል። ያንን ዋጋ ከመክፈል ወደኋላ የሚታልፍ ሁኔታ አይኖርም። ነገር ግን እሱ በጣም በከፍተኛ ትንታቄ ነው የተፈጽሞ ሰራዊቱ በህዝብ ውጫ ነው። በተለይ የቆየው ሰራዊት ከሀያ እስከ ሀያ ሶስት አመት ላቀየ ሞ የህዝቡ ልጅ ሆኖ በጣም ብዙ ከመደበኛው ስራም በላይ በጣም ብዙ ህዝባዊ ስራዎችን እየሰራ ያቆየ ከመሆኑ የተነሳ ሪፎርሙም የሰጠው የተሻለ አቅምም እድልም ስላለ ሰራዊቱም በጣም ሲበዛ ህዝባዊ ነው። ኦፕሬሽኑም በጣም በጥንቃቄ ስለተደረገ ያን ያክል ጉዳት አልደረሰም። ከዛ ይልቅ አንዳንድ ተጓዳኝ ችግሮች፣ በተለይ ከማህበራዊ ዋስትና ጋር የተያያዘ አንዳንድ ቀውሶች ይኖራሉ። እንግዲህ እንደሚታወቀው ወደ ሀሪ ፐርሰንት የሚሆን የግራይ ህዝብ የሴፍቲኔት አገልግሎት ጨምሮ የተለያዩ መሰረታዊ የሆኑ እርዳታዎች የሚፈልግ ህዝብ አለ። ስለዚህ ይሄ ህዝብ በጣም ጉዳ ደርሶበት እንደሚሆን ምንም ጥርጥር የለውም። ለዛም ነው አሁን መንግስት በፍጥነት የሰብአዊ እርዳታው ርብርብ ውስጥ እንዲገባ ያደረገው። ይሄ ርብርብም በአጠቃላይ የኢትዮጵያ ህዝብ የርብርብ አካልም ሆኖ እየቀጠለ ነው ያለው። ስለዚህ ከጦርነቱ ይልቅ የጦርነቱ ተጓዳኝ ችግሮች ናቸው ህዝቡን ሊጎዱት የሚችሉት እና የመድኃኒት አቅርቦት አንፃርም ልናየው እንችላለን። ከስደተኞች ጉዳይ ጋር ማያይዘው እንድናየው እንችላለን እና ጦርነት የሚፈጥራቸው ተጓዳኝ ችግሮች እነሱ ናቸው በጣም እንደ ችግር የሚታዩት እንጂ ኦፕሬሽኑ በራሱ በጣም በከፍተኛ ጥንቃቄ በከፍተኛ የህዝባዊነት ስሜት የተፈጸመ ስለሆነ ያን ያክል ጉዳት ስዳስል የሚል ግንባ ነገር ግን ምን ምን አይነት ውጤት እንዳለ ያው በቀጣይነት ኦፊሻሊ የምናየው ነው የሚሆነው። ግን ከአያያዙ አንጻር አይተን ግን ህዝብ ላይ የደረሰ ችግርም ብዛም ነው ብለን መግለጽ እንችላለን። እነዚህ ተጓዳኝ በሚል የተጠቀሱት ነገሮች በእርግጥ እንዳሉት የሰብአዊ እርዳታ እየደረሰ መሆኑን ቀይ መስቀልም፣ የተወሰነ መድኃኒት አቅርቦት እንዳለ ትናንትና በዘገባችን አስደምጠናል። ግን ለምሳሌ ስደተኞች፣ ወደ ሱዳን የተሰደዱ ስደተኞች ህጻናት ልጆች በጣም ይታያሉ እና እንደው ልብን በሚነካ ሁኔታ ሁኔታቸውን መረዳት ይቻላል ከሚወጡ ቪዲዮዎች እና ፎቶዎች መመልከት እንደሚቻለው እና እነሱን ወደ ቀደመ ኑሯቸው ለመመለስ የምታደረጉት ነገር አለ ቀደም ብለንም ቢሆን ይሄ ችግር እንዳይፈጠር የማድረግ ትልቅ ስራ እየተሰራ ቆይተዋል። አሁን ደግሞ በደንብ ይሄ ለስደት የተዳረጉ ወገኖቻችን እዛም ሄደው እንዳይቸገሩ፣ እዛም ብዙ እንዳይቆዩ፣ ተመልሰው ወደ ቀያቸው ሲመጡም ቶሎ እንዲቋቋሙ የማድረግ በጣም ትልቅ ትኩረት ተሰጥቶት ትልቅ ስራ እየተሰራ ቆይቷል። እዚህ ላይ አንድ በደንብ መገንዘብ ያለብን ነገር ስደተኞች እንዲኖሩ ተሰደዱ ሰዎች አሉ እንዲባል ጁንታ ቡድን በጣም ይፈልግ ነበረ እና ሆም ብሎም ህዝብ እንዲሸበር በማድረግ ይሄን ያክል ስደተኛ ተፈጠረ ተብሎ የዓለም አቀፍ ማህበረሰብ ትኩረት በመሳብ ያው ወደ ድርድር እንዲጋበዝ በመፈለግ ትልቅ የሆነ የሴራ ፖለቲካ እየሰራ እንደው የቆየ ልብ ማለት አለብን። አንዳንድ አካባቢዎች ላይ ከባድ መሳሪያ ጥቃቶች እንዲፈጸሙ በማድረግ ህዝቡ እንዲሸበር ኢቨን አንዳንድ አሰቃቂ የጅምላ ጭፍጨፋዎችን እንዲፈጸሙ በማድረግ የማይካድራን እንደ አብነት መግለጽ እንችላለን። ህዝቡ ፍርሃት ውስጥ ሽብር ውስጥ እንዲገባ በማድረግ በተለይ ይሄ ወደ ቦርደር አካባቢ ያለው ቦርደር ላይም ስለሆነ ቶሎ የመሰደድ እድልም ስላለው በማለት ሆነ ብሎ የጁንታ ቡድን የሽብር ተግባርም ፈጽሞ ነው ያን ያክል ቁጥር ያለው ያለው ስደተኛም እንዲፈጠር የሆነው እና ይሄ ሴራ እንዳለም ግጽ መሆን አለበት። ዞሮ ዞሮ ግን ያው ችግሩ ተፈጥረዋል። መንግስትም ቀዳሚ ኃላፊነት ስላለው እነዚህ ስደተኞች እዛም ብዙ እንዳይቆዩ፣ እዛም እንዳይቸገሩ ቶሎም ብለው ወደ ቀያቸው ተመልሰው መደበኛ ህይወታቸው እንዲኖሩ እንዲቀጥሉ ለማድረግ ሰፊ ስራ እየተሰራ ነው ያለው። እስካሁንም ያለው ውጤት በጣም ጥሩ ነው። የኢትዮጵያ ሰብአዊ መብት ኮሚሽን ማይካድራ ውስጥ ለተፈጸመው ጭፍጨፋ ብሎ ለጠራው ግድያ ሰምሪ የተባሉ ወጣቶችን ተጠያቂ አድርጓል እና እነዛ ወጣቶች ደግሞ ወደ ሱዳን መሰደዳቸውን እና ከስደተኛው ጋር መቀላቀላቸው ተጠቅሷል ከመደበኛ ስደተኛው ጋር እነሱን የመለየት ስራ ወደ ህግ የማቅረብ ስራ የታሰበ ነገር አለ ስደተኞችን በሚመለሱበት ጊዜ ያው ይህንን ነው እንግዲህ በደንብ መሰራት ያለበት ያው እነዚህ ጨፍጫፊዎች ግፈኞች ያው ሆን ብለው ህዝብ ለህዝብ ለማጋጨት ቆሰቆሱት ሰዓትም ዓለም አቀፋዊ ትኩረት እንዲያገኝ በማድረግ ወደ ድርድር ለመምጣት ባስቀመጡት እቅድ መሰረት እንዲህ አይነት ዘግናኝ ድርጊትም ፈጽመዋል። ከፈጸሙት የተወሰኑትም ወደ ሱዳን እንዲሄዱ ያው ግምቶች አሉ፣ ጥርጣሬዎች አሉ። ስለዚህ የተሰደዱት ወገኖቻችን ወደ ቀያቸው እንዲመለሱ ሲደረግ ከፍተኛ የሆነ የማጣራት ስራ ነው የሚሰራው። ወንጀሎኞች፣ በፍጹም ሊሸሸጉ ሊደበቁ አይችሉም። የሰሩት ኃጢአትም በጣም ትልቅ ስለሆነ ትልቅ ሀገራዊ ክህደት በመሆኑ በደንብ የማጣራት ስራ ተሰርቶ እነዚህ አጥፊ ቡድኖች ወደ ህግ የሚቀርቡበት አግባብ ነው የሚኖረው። በትግራይ ክልል ውስጥ ያልተከፈቱ ወይም በመከላከያ ሰራዊት ቁጥጥር ስር ያልዋሉ ቦታዎች የትየት አካባቢ ናቸው? እንግዲህ በአሁኑ ጊዜ ያው የህወሀት የጁንታ አባላት የተደበቁበት ቦታ ወደ ቆላ ተንቤን ተብሎ የሚጠራ አካባቢ ነው። ኦፕሬሽኑ እዛም ቀጥለዋል። የቀጠለውን ነገር ጦርነት ተብሎ የሚገለጽ አይደለም። ትንሽ ቶክስ ይኖራል። አጥፊዎችን የማሳደድ እና ለህግ የማቅረብ ስራ ነው እየተሰራ ያለው እና ይሄም ያን ያክል ከመንግስት ቁጥጥር ውጭ ነው፣ ከመከላከያ ሰራዊቱ ቁጥጥር ውጭ ነው ለማለት ብዙም አያስደፍርም። ግን አለ ከተባለ ምናልባት ወደዛ አካባቢ የተወሰኑ ቦታዎች ነው። ያው እሱም ኤኒ ታይም ቁጥጥር ውስጥ ሊገባ የሚችል ነው የሚሆነው እና ሙሉ ለሙሉ ትግራይ ከጁንታው አገዛዝ ነጻ ወቶ በመከላከያ እና በፌዴራል መንግስት ቁጥጥር ውስጥ ነው ያለው ብለን ብንገልጸው በልኩ የሚገልጸው ነው የሚሆነው። እንግዲህ የህወት ዋና ዋና አመራሮች በመንግስት እንደሚፈለጉ የተገለጹት አመራሮች ተገኝተዋል ወይስ እስካሁን እየተፈለጉ ነው እጃቸውም የሰጡ አሉ የተያያዙም አሉ ያው እየተፈለጉ ያሉም አሉ ያው ይሄ በሚመለከተው አካል ሙሉ ራሲ ነው ያደረገው ስለዚህ በዛ መልኩ የእጃቸው የሰጡ የተያያዙ እንዲሁም በአሰሳ ውስጥ ያሉ አመራሮች አሉ ሌላ እንግዲህ በጣም ተደጋግሞ ሲነሳ የነበረው ቅሬታ አንደኛው የኤርትራ ጦር ወይም ሻቢያ የሚባለው ጦር ወታደሮች በከተሞች ላይ ታይተዋል የሚሉ ነገሮች ይነሱ ነበረ። ዩኒፎርም የለበሱ መኪናም የኤርትራ ታርጋን የለጠፉ መኪኖች ታይተዋል። በእርግጥም የኤርትራ ጦር በኢትዮጵያ ድንበር ገብቶ ተባብሮ በውጊያው ላይ ተሳትፏል ወይ? በዚያ ሥራ ላይ የኤርትራ ሰራዊት የሚሳተፍበት ምንም ምክንያት የለም። ያው የኢትዮጵያ ሰራዊት እንኳን ውስጥ የተፈጠረ ችግርና ሌላ ወራሪ አካል እንኳን ቢመጣ አገሪቱን ዲፈንድ ለማድረግ በቂ አቅም ነው ያለው። ነው እና ሌላ ከውጭ ኃይል ሊገባም አይችልም ሊገባም ማይገባም እንደዚህ አይነት ታሪክም አልተፈጠረም። ምናልባት የኤርትራ ወታደሮች ዩኒፎርም የልበሱ ሰዎች ታይተዋል የሚለው ያው ህወሀትም በተለያዩ ጨርቃጨርቅ ፋብሪካ ውስጥም ያሰፋቸው የተለያዩ ዩኒፎርሞች ስለነበሩ ምናልባት ራሱ የተጫወተው ድራማ ሊሆን ይችላል። እንዲሁም አንድ ነገር መገንዘብ ያለብን የኢትዮጵያ ሰራዊትም ጥቃት ሲፈጸምበት የሰሜን እዝ ሰራዊት ወደ ኤርትራም ተሻግሮ ተመልሶ እንደመጣ አይተናል። እና ያን ያክልም ብርቅ ላይሆን ይችላል መታየት። ምናልባት ጦርነት ላይ መሳተፍ ጭራሽ የሚሆን ነገር አይደለም። እንደዚ አይነት ታሪክ የለም። ግን መታየት በሚለው ግን የእኛ ሰራዊትም ኤርትራ ውስጥ ታይተዋል። ስለዚህም የሚገርም አደለም። ግን የኤርትራ ሰራዊት ኢትዮጵያ ውስጥ ገብቶ የሚዋጋበት ምንም አይነት ሌጋል ግራውንድም የለም። አስፈላጊነትም የለም። የኢትዮጵያ መንግስትም እንደዛ እንዲሆን የሚፈቅድ አይሆንም። ስለዚህ ምናልባት የጁንታው የፕሮፓጋንዳ ኃይላት የነዙት ወሬ ሊሆን የሚችል ነው የሚሆነው። ቅድም እንዳልኩት ያው ዩኒፎርሞች እየተሰፉ ስለነበረ በጁንታው እንደዛ አይነት ትርጉም ለማሰጠት የተደረገ ጥረት ሊኖር ይችላል እና ኦፕሬሽኑ ሙሉ ነው ሙሉ ችግሩም የኢትዮጵያ የውስጥ ችግር ነው። የተፈታበት መንገድም ይሄንን ታሳቢ በማድረግ ነው። በዓለም ላይ የሚገኙ ታላላቅ ዓለም አቀፍ የሰብአዊ ረድኤት ሰጪ ተቋማት በሚሰጡት መግለጫ የረድኤት አድራሽ ሰራተኞች ምንም አይነት የሰብአዊ እርዳታ ማቅረብ እንዳልቻሉ ገልጸዋል። ከኢትዮጵያ መንግስት ጋር እርዳታውን ለማድረስ ስምምነት ቢደረግም ግን እስካሁን ድረስ እየተጠባበቁ መሆናቸውን ገልጸዋል። አሁን ምን ደረሰ? በእርግጥ የሰብአዊ እርዳታውን ማድረስ እየተቻለ ነው። ከነሱ ጋር ያለው እስ ግንኙነት ምን ይመስላል? ትግራይ ክልል ተንቀሳቅሶ ለማህበረሰቡ እርዳታ ለማድረስ እንግዲህ እርዳታ ለህዝቡ ለማድረስ እየተደረገ ያለው እንቅስቃሴ ጥሩ ነው። እስካሁን አንዳንድ እክሎች አያጋጥሙም ማለት አይደለም። አንዳንድ ያልጠሩ ነገሮች ይኖራሉ። በተለይ ድጋፍ እናቀርባለን እንደሚሉ ተቋማትም ጸጥታ ችግር ሊደርስባቸው ስለሚችል በአንዳንድ ቦታዎች ለራሳቸው ደህንነትም ሲባል መንግስት የሚያስቀምጠው አቅጣጫ እንዲንቀሳቀሱ ነው ትዕዛዝ የተሰጣቸው። ይህን ትዕዛዝም አክብረው እየተንቀሳቀሱ ነው ያሉት። ስለዚህ እስካሁን ያለው እንቅስቃሴ በጣም ጥሩ ነው፣ ግን አንዳንድ ክፍተቶችም ሊኖሩ ይችላሉ። እሱ በሂደትም እያየን የምንፈታው ነው የሚሆነው። ምናልባት አንዳንድ ቦታዎች ላይ እነዚህ ድጋፍ አቅራቢ የዓለም አቀፍ ድርጅቶች እንዳይንቀሳቀሱ ከተደረገ በዋናነት የራሳቸውን ደህንነት ለመጠበቅ ከዛ አንጻር መሆኑ ግልጽ ነው። ከዚህ በፊትም በተለያዩ መድረኮች የተገለጠ ጉዳይ ነው እና ጥሩ ነው። እስካሁን የተቀሩ ነገሮችም ካሉ በየጊዜው የሰላሙና የደህንነቱ ሁኔታ እየተሻሻለም ስለሚመጣ ድጋፉ በሚፈለግ ደረጃ የሚደርስበት እድልም እየሰፋ ነው የሚሄደው። ሌላው እንግዲህ የትራንስፖርት አገልግሎት ነው። በተለይ መቀሌ ከተማም ሆነ ሌሎች የትግራይ ከተሞች የክልሉ ከተሞች ውስጥ ከተለያየ ቦታ እዛ ከገቡ በኋላ በመዘጋቱ የትራንስፖርት አገልግሎት በመቋረጡ እዛው የቀሩ ብዙ ሰዎች እንዳሉ ሲገለጽ ነበረ። ቤተሰቦቻቸው ጋር ተለያይተው እንደቆዩ እና የትራንስፖርት አገልግሎት መቼ ነው የሚጀመረው? ተጀምረዋል። ኦልሬዲ እንቅስቃሴ አለ። እንቅስቃሴው ለምሳሌ የአስቤዛ እጥረት ሲያጋጥም ወደ ተለያዩ ክልሎች ኢቭን በመሄድ አስቤዛ ገዝተው የሚሄዱ ሰዎች እንዳሉ እና ቃለን ከመቀለ ወደ አላማጣ ለምሳሌ በጣም ጥሩ እንቅስቃሴ ነው ያለው። ያው እንግዲህ ስጋት ውስጥ ስለነበረ ነገሮች እስኪረጋጉ ድረስ ብሎ ነው እስካሁን የትራንስፖርት እጥረቱም እንዲፈጠር ምክንያት የሆነው እና ግን ያው ክልሉ ወደ ቀደመው ሰላሙና መረጋጋቱ እየተመለሰ ስለሆነ አሁን የቴሌ የመብራት እና የተለያዩ አገልግሎቶችም ወደ ስራ ስለተመለሱ ህዝብ ሙሉ ለሙሉ በሚባል ደረጃ ወደ መረጋጋት በመምጣቱ አሁን አገ አገልግሎቶች እየጀመሩ ነው ያሉት። ኦረዲም አሉ ያው ትንሽ ጊዜ ከሰጠናቸው ደግሞ ሁሉንም ነገር ወደ ቀደመው አገልግሎት የሚመለስ ነው የሚሆነው። በጣም አመሰግናለሁ አቶ ነቢዩ ስሁል ሚካኤል ለሰጡን ማብራሪያ። በእርግጠኝነት ደግሞ ተጨማሪ ማብራሪያዎችን ስንፈልግ እንደሚተባበሩን ተስፋ አደርጋለሁ። ለዛሬው በጣም አመሰግናለሁ። እኔም አመሰግናለሁ። በሌላ በኩል ከኢትዮጵያ የውጭ ጉዳይ ሚኒስቴር ባለስልጣንነት በተለያዩ ሀገሮችና በመንግስታቱ ድርጅት እስከ አ አምባሳደርነት ያገለገሉት አምባሳደር ፍስሀ አስግዶም በአሁኑ ሰዓት በኒውዮርክ ከተማ ነዋሪ ሲሆኑ የትግራይ ክልልን ሁኔታ በተመለከተ ያላቸውን አስተያየት እና የህወሓት አመራሮች የሚገኙበትን ሁኔታ ጠይቀናቸው መቀሌ ከተከፈተው የስልክ ግንኙነት ውጪ ሌላ የመገናኛ ምንጭ እንደሌለ ገልጸው፣ ነገር ግን የህወሓት አመራሮች ውጊያ እያካሄዱ ነው ብለዋል። በትግራይ ክልል የጊዜያዊ አስተዳደር ካቢኔ ስራ መጀመሩን በተመለከተ ማስተባበያ የሰጡት አምባሳደር ፍስሀ ከትግራ ትግራይ ክልል ከተሞች ውስጥ የትኛው በፌዴራል የትኛው ደግሞ በህወሓት እየተተዳደረ እንደሚገኝ ጠይቀናቸው ነበር። አንደኛ ጦርነት ስለሆነ በቋሚነት በትግራይ ብሔራዊ ክልላዊ መንግስት እና በዚህ በአብይ አህመድ ሰራዊት ይህ ያለ ማለት አይቻልም። አንዷ የማታነጋግረው የክልሉን ዋና ከተማ መቀሌ ወታደር የኢትዮጵያ ወታደርና የሻእቢያ ወታደር እያስተዳደሩት ናቸው፣ እየዘረፉት ናቸው ልበት። በየቀኑ ሰውን እያሰቃዩ ናቸው መቀሌን ስለያዙ የትግራይ መንግስት አመራር ህዝብን ከማስጨረስ በሌላ መልክ እንዋጋለን ብሎ ከመቀሌ ስለወጣ አንድ ጥይት ሳይተኮስ በትግራይ መከላከያ በኩል ስለገቡ ትግራይን ተቆጣጠረናል እያሉ አደለም፣ አይደለም። ነገር ግን ውጊያው ተፈጥሮ ማየት ይጠይቃል። ዛሬ አንድ ቦታ ላይ ሻዕቢያና የአብይ ሰራዊት ይገባል፣ በነገ በነገው ይመታል። በቋሚነት የሚያስተዳድሩት ያሉ መንገድ ላይ ያለው ዋና ዋና የሚባለው ለምሳሌ አሁን ባለፈው ሰሞን አክሱም፣ አድዋ፣ ሽሬ፣ ሁመራ ነበር ብለው ሲያውጁ ነበር። ዛሬ ከአድግራት ጀምሮ አድዋ፣ አክሱም፣ ሽሬ የወራሪ ኃይል የለም። የሻዕቢያ ይሁን የአዲስ አበባ መከላከያ ሰራዊት የሚባለው የለም፣ ዛሬ የለም። ሁመራ ላይ ያሉ እነሱ መቀሌም ላይም አሉ። ይሄ ማለት ግን ቋሚ ነው ማለት አይደለም። ጦርነት ላይ ነው ያለ። ለዚህም ነው እኛ ብቻ የምናስተዳድረው እርዳታ እንዲደርስበት ያሉት። የያዙት ከተማ ሳይቀር ብዙ ሰው ወጥቷል እንዳለ የመንግስት መዋቅሩ እንደ ጠላት ስለሚፈርጁት ሰው ህይወቱን ለማደን ወደ የዘመዶች ወደ ገጠር ወጥቷል። እነሱ እንዳይረዱ ነው የሚፈልጓቸው። የዩኒቨርስቲ ተማሪዎች አስተማሪዎች ሳይቀሩ ይህንን የሚመጣው ሰራዊት ይጨርሰናል፣ የልባችን ልናገር ስለነበረ በነበረ ዲሞክራሲ ብለው ስለፈሩ በየገጠሩ በየሸንተረሩ ናቸው ያለ ከተማ። ማንን ነው ሊረዱ የሚፈልጉት ሆስፒታሎች መድኃኒት ያላቸው? በሌላ በኩል የፌዴራል መንግስቱ መቀሌን መቆጣጠሩን ይፋ ከማድረጉ በፊት በድምፀ ወያኔና በትግራይ ቴሌቪዥን ስርጭት እንዲሁም የማህበራዊ መገናኛ ዘዴዎችን በመጠቀም መግለጫ ይሰጡ እንደነበረ በአሜሪካ ድምጽ በኩልም የሌላኛውን ወገን ድምጽ በዘገባችን ውስጥ ለማካተት ስልክ ባይሰራልን እንኳን ምላሽና አስተያየታቸው ከዚያ ወስደን እናካትት እንደነበር። አሁን ግን እነዚያ መግለጫዎች ባለመሰማታቸው ምክንያት ያንን ማድረግ አለመቻላችንን ጠቅሰን፣ ከተማዎቹ በእነሱ ቁጥጥር ስር ካሉና ውጊያ ላይ ከሆኑ ለምን መግለጫ እንደማይሰጡ ጠይቅናቸው ነበር። ለዚህ ጥያቄና ለሌሎችም ወቅታዊ ጥያቄዎቻችን የሰጡንን ምላሽ አካተን፣ በተጨማሪም በትግራይ ክልል ያለውን ሁኔታ በመጠኑ ከሚዳስስ ዘገባ ጋር ቅዳሜ ምሽት ሰፋ ባለው የአየር ጊዜ እንመለሳለን። በሌላ በኩል የኤርትራ ወታደሮች ወደ ኢትዮጵያ ግዛቶች ገብተው በጦርነት ተሳታፊ መሆናቸው እየተነገረ ነው። ይህን በተመለከተ የኤርትራ ባለስልጣናት በተደጋጋሚ ያስተባበሉ ሲሆን አስመራ የሚገኘው የአሜሪካ ድምጽ ዘጋቢ ብርሃነ በረሀ በድጋሚ ምላሽ ለማግኘት ሙከራ አድርጎ ባለስልጣናቱ ተደጋግሞ ለሚነሳ አሉባልታ ምላሽ አንሰጥም ብለውታል። ለአሜሪካ ድምጽ ጽዮን ክርማ ከሲልቨር ስፕሪንግ ሜሪላንድ